የአሜሪካ ድምፅ ራዲዮ ጣቢያ ነው። የሕገ ወጥ ጦር መሣሪያ ዝውውርን በተመለከተ በአፍሪካ ቀንድ ቀጠናዊ ትብብር እንዲኖር ስትል ኢትዮጵያ ጠይቃለች። የኢትዮጵያ መንግሥት ይህን ያለው የሶማሊያ መንግሥት የጸጥታ ኃይሎች ሐምሌ 8 ቀን 2016 ዓ.ም በሕገ ወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሣሪያዎችን መያዛቸውን ካስታወቁ በኋላ ነው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚቀርቡ የምሽቱ መጀመሪያ አጋማሽ ክፍለ ጊዜ ይሰማል። ሌሎች ወቅታዊ ዘገባዎችና ቅንብሮችም ይዘናል። ዞትር ቅዳሜ በእንግዲ ወልዴ እየተዘጋጀ የሚቀርበውና በሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃና ቅንብርም ይጠብቃችኋል። ሰላም ጤና ስትልኝ እንደምናመሻችሁ የተከበራችሁ አድማጮቻችን ከቅዳሜ ሐምሌ 20 2016 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤናስትልኝ እንደምናመሻችሁ አድማጮች የምሽቱን የዓለም ዜና የማሰማችሁ ቆንጅ ይታየ ነኝ ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ጎፋ ዞን ተጉዘው እስካሁን የ231 ዜጎችን ህይወት እንደቀጠፈ በመንግስት በተረጋገጠው የመሬት መንሸራተት አደጋ የተጎዱ ቤተሰቦችንና የማህበረሰብ ክፍሎችን አጽናንተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ አጭር ዘገባ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ እስካሁን የ231 ዜጎችን ህይወት እንደቀጠፈ በፌዴራል መንግስት በተረጋገጠው የመሬት መንሸራተት አደጋም የተጎዱ ዜጎችን ለመጎብኘትና ለማጽናናት ወደ ጎፋ ዞን የተጓ ዙ ዛሬ ጠዋት ሐምሌ ሃያ 2016 ዓ ምት ነው። በመቶዎች የሚቆጠሩ ሰዎች ህይወት በማለፉም ጥልቅ ሐዘን እንደተሰማቸው ገልጸው ለሁሉም የቤተሰብ አባላት መጽናናትን ተመኝተዋል። ጠቅላይ ሚኒስትሩ በጎፍኛ ቋንቋ ለእኔ ይሁን ፈጣሪ መጽናናትን ይስጣችሁ የሚል የማጽናኛ መልእክት ማስተላልፈዋል። ቀዳማዊት እመቤት ዝናሽ ታያቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና ሌሎችም የፌዴራልና የክልል መንግስታት ከጠቅላይ ሚኒስትሩ ጋር አብረው ተጉዘዋል። በተመሳሳይ የፌዴራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ደኤታ ሰላማዊት ካሳ ዛሬ ሐምሌ 20 ቀን በሰጡት መግለጫ መንግስት ያረጋገጠው በአደጋው የሞቱ ሰዎች ቁጥር 231 ነው ካሉ በኋላ የ18 ሰዎች አስከረን እስካሁን እንዳልተገኘ ተናግሯል። አደጋው መድረሱ ከተሰማበት እለት ጀምሮ በየቤቱ ቆጠራ ተደርጓል። እያንዳንዱ ቤት ውስጥ ምን ያህል ሰዎች እዛ አደጋው ስፍራ የደረሰበት አካባቢ ላይ ነበሩ አደጋው በደረሰበት ሰዓት የሚለው ቆጠራ ተደርጎ፣ አሁን ባለው መረጃ በእርግጥ የበለጠ መጣራት ሊኖርበት ይችላል። ነገር ግን እስካሁንም ድረስ አስራ ስምንት ሰዎች አስክሬ ናቸው። አለመገኘቱን መረጃዎች ይጠቁማሉ። ይሁን እንጂ የተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በምህፃሩ ዩን ኦቻ ከአካባቢው ባለስልጣናት አገኘሁት ባለው መረጃ በአደጋው 257 ሰዎች መሞታቸውን ከትላንት ወዲያም ባወጣው መግለጫ ጠቅሶ የሟቾች ቁጥር እስከ 500 ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብድዮስ ሐዋሳም። እስራኤል ማዕከላዊ ጋዛ ዴር አልባላ በሚባል አካባቢ ጥቃት አድርሳ ቢያንስ ሰላሳ ሰዎችን መግደሏን የፍልስጤማውያን የጤና ባለስልጣናት ተናገሩ። የእስራኤል የጦር ኃይል በበኩሉ የደበደብነው የሐማስን የእዝ ማዕከል ነው ብሏል። የጋዛ የጤና ሚኒስቴር እና ሐማስ የሚያስተዳድረው የመንግስት የዜና ማሰራጫዎች የተፈናቃይ ቤተሰቦች በብዛት የተጠለሉበት በሆነው አካባቢ በደረሰው ጥቃት ከተገደሉት ሌላ ከአንድ መቶ የሚበልጡ ሰዎች እንደቆሰሉ አመልክተዋል። የእስራኤል የጦር ኃይል ባወጣው መግለጫ በበኩሉ ማዕከላዊ ጋዛ በሚገኘው ሀዲጃ የተባለው ትምህርት ቤት ያለ የሃማስ የተዋጊ የእዝና ቁጥጥር ማዕከል አጥቅተናል ማለቱ ተዘግቧል። የሩሲያ ኃይሎች በደቡባዊ የዩክሬን ከርዞን ክፍለ ግዛት ያሉ በርካታ መጠለያዎች ላይ ያነጣጠረ ጥቃት ማድረሳቸውን የዩክሬን ባለስልጣናት አመለከቱ። ሩሲያ በሰው አልባ አውሮፕላን ባደረሰችው ጥቃት አንድ አምቡላንስ መምታቷን እና አሽከርካሪውን ማቁሰሏንም አመልክተዋል። የሩሲያ ኃይሎች በተጨማሪም በመላዋ ዩክሬን በሚገኙ አራት ክፍለ ግዛቶች በአንድ ሚሳይል እና በ11 ድሮኖች ጥቃት መሰንዘራቸውን ዩክሬን አመልክታ የአየር ኃይሏ ሁሉንም መቶ ማክሸ ሸፉን ተናግራለች። በሌላ በኩል ዛሬ ቀደም ብሎ ዩክሬን በሩሲያ የድንበር አካባቢዎች ላይ ያነጣጠሩ ሀያ የድሮን ጥቃቶችን እንደሰነዘረች የተናገሩት የሩሲያ ባለስልጣናት ቢያንስ አስራ አራቱን መተን አክሽፈናል ብለዋል። በመጨረሻም ፓሪስ በትናንትናው ዕለት የሴንን ወንዝ ተከትሎ ባለው ስፍራ በውበት በተንቆጠቆጠና በከዋክብት በደመቀ ታሪካዊ የውበትና የለውጥ መፍለቂያ ስሟን ያንጸባረቀ ልዩ ዝግጅት በመቶ ዓመታት ውስጥ የመጀመሪያዋ በሆነው የበጋ ኦሊምፒክስ መክፈቻ ደምቃ አምሽታለች። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደንን ጨምሮ በርካታ የሀገራት መሪዎችና የመንግስታት ተወካዮች ለዚሁ ሲሉ በስፍራው ተገኝተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ሐምሌ 20 2016 ዓ አስተናጋጃችሁ አሉላ ከበደ ነኝ። ለምሽቱ ቅዳሜ ወዳደረግነው ነው ቅንብር ነው የምወስዳችሁ። ህገወጥ የጦር መሣሪያ ዝውውርን አስመልክቶ በአፍሪካ ቀንድ ቀጠናዊ ትብብር እንዲኖር ስትል ኢትዮጵያ ጠይቃለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በአፍሪካ ቀንድ ህገወጥ የጦር መሳሪያዎች ዝውውር በከፍተኛ መጠን መጨመሩ እንዳሳሰበው ገልጧል። ሚኒስትሩ ይህን ያለው የሶማሊያ መንግስት የጸጥታ ኃይሎች ሐምሌ 8 2016 ዓ ም በሕገ ወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሣሪያዎችን መያዛቸውን ማሳወቃቸውን ተከትሎ ነው። በሌላ በኩል ኢትዮጵያ ያልተገቡ ያለቻቸውን የሶማሊያ መንግሥት መግለጫዊ ተቃውማለች። በመግለጫው ዙሪያ የውጭ ጉዳይ ሚኒስቴር የሰጠውን ማብራሪያ በማዕከል ኬኔዲ አባተ ተከታዩን ዘገባ አዘጋጅተዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ አርብ ሚያዝያ 19 ቀን 2016 ዓ ም ባወጣው መግለጫ በአፍሪካ ቀንድ የህገ ወጥ የጦር መሳሪያዎች ዝውውር በከፍተኛ መጠን መጨመር እንደሚያሳስበው ገልጾ ኢትዮጵያ ሽብርተኝነትን ከመዋጋት በተጨማሪ የቀላል የጦር መሳሪያ ዝውውርንና ፈንጂዎችን የመከላከልና የመዋጋት የጸና አቋም አላት ብሏል። ሚኒስቴሩ ይህን ያለው የሶማሊያ መንግስት በህገወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዙን ካሳወቀ ከሁለት ሳምንት በኋላ ነው። የሶማሊያ መንግስት የአገሪቱ የጸጥታ ኃይሎች መሳሪያዎቹን በቁጥጥር ስር ያዋሉት ከህገወጥ የጦር መሳሪያ ነጋዴዎች እንደሆነ ሐምሌ ስምንት ቀን ገልጿል። የጸጥታ ኃይሎች በቁጥጥር ስር የዋለውን የመሳሪያ ጭነት አጅበው በመጓዝ ላይ ሳሉ የታጠቁ ሚሊሻዎች በፍተሻ ጣቢያ ላይ በማስቆም ከጸጥታ ኃይሎች ጋር በኢትዮጵያ ድንበር አቅራቢያ በሚገኘው በሺላማዶ መንደር ተጋጭተው ቢያንስ አስራ ሁለት ሰዎች መገደላቸውንም ሶማሊያ አስታውቃ ነበር። የውጭ ጉዳይ ሚኒስቴር ዛሬ ያወጣውን መግለጫ በተመለከተ ለአሜሪካ ድምፅ ማብራሪያ የሰጡት የሚኒስቴሩ ቃል አቀባይ አምባሳደር ነቢዩ ተድላ ህገወጥ የጦር መሳሪያ ዝውውር ኢትዮጵያንም የሚያሳስባት ጉዳይ እንደሆነ አመልክተዋል። በአፍሪካ ቀንድ አካባቢ የሚካሄዱ ቀላልና ከባድ ህገወጥ የጦር መሳሪያ ዝውውሮች አሉ። ይሄ እንዳገር እኛንም የሚያሳስብ ነው። ቀጠናችን የአፍሪካ ቀንድ በጣም ኮንቲኒስ በሆነ በማያባራ ጦር ውስጥ ያለ ነው። ቁጥጥር ጎደላቸው የባህር ዳርቻዎች ያሉበት ነው። የጸጥታ ደስነታቸው ሴኪሪቲያቸው ያልተጠበቁ የሀገራት ድንበሮች ያሉበት እና በዚህ እየተፈተነ ያለ ክልል በመሆኑ የቀጠናው ሀገራት እነኚህን ወንጀሎች ለመዋጋት የሚያደርጉትን ጥረት ማቀናጀት እንደሚገባ በዚህ መግለጫችን አጽንኦት የሰጠንበት ነው። ሆኖም ሶማሊያ ከኢትዮጵያ በህገ ወጥ ነጋዴዎች ወደ ግዛቴ ገብቶ ነበር ባለችው መሳሪያ ጉዳይ ላይ የኢትዮጵያ መንግስት መረጃ እንዳላገኘ ተናግረዋል። እንግዲህ እሱን ጉዳይ እኛ መረጃ የለን። ጉዳዩ ያን የሚመለከት አይደለም። ጉዳዩ በራሱ የሶማሊያ መንግስት የጦር መሳሪያ ግዢ ምዝገባ ተዳደርና ስርትን ነሱ ስርዓት የሚመለከት ነው። ምክንያቱም ጉዳዩ የነሱ ስለሆነ ማለት የሚመለከት ጉዳዩን ከኛ ጋር በከፍታ የሚያገናኝ ጉዳይ ስራ ነው። የሶማሊያ መንግስት በህገ ወጥ መልኩ ድንበር ተሻግሮ ገብተዋል ስላለው የጦር መሳሪያ መጠን ይፋ ባያደርግም፣ ስማቸው እንዳይገለጽ የጠየቁ አንድ የደህንነት ኃላፊ ለቪኦኤ ሶማሊ መሳሪያዎቹ በሁለት የጭነት መኪናዎች የገቡ ናቸው ብለዋል። ሐምሌ 11 በፕሬዝደንት ሀሰን ሼክ መሐሙድ የተመራ የሀገሪቱ ብሔራዊ ደህንነት ምክር ቤት ስብሰባን ተከትሎ ሶማሊያ በሀገሪቱ ውስጥ መንግስታዊ ባልሆኑ አካላት የሚካሄዱ ከጦር መሳሪያና ተተኳሾች ጋር የተያያዙ ንግዶች ላይ ሙሉ በሙሉ እገዳ መጣሏን አስታውቃለች። ባለፈው ዓመት ታሳስ ወር ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአውሮፓውያኑ 1992 ጀምሮ በሶማሊያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብ ሙሉ በሙሉ ማንሳቱ ይታወቃል። በሌላ በኩል የሶማሊያ መንግስት መሰረተ ቢስ ክሶችን ማቅረቡን ቀጥሏል ስትል ኢትዮጵያ ተቃውሟን አሰምታለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬው መግለጫው የሶማሊያ መንግስት በተደጋጋሚ የሚያወጣቸውንና የትንኮሳ ያላቸውን መግለጫዎች ኢትዮጵያ በቅርበት እየተከታተለች ነው ብሏል ተብሏል። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ስምምነት ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ጉዳዩን እስከ ጸጥታው ምክር ቤት መውሰዷ ይታወቃል። ባለስልጣናቷ በጉዳዩ ላይ በተለያየ መልኩ ኢትዮጵያን የሚወነጅሉ መግለጫዎችን ሲሰጡ መቆየታቸውንም መዘገባችን አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ ጠባጫሪና መሰረተ ቢስ ሲሉ የገለጿቸው በሶማሊያ በኩል እየተሰጡ ያሉ መግለጫዎች ኢትዮጵያን እያሳዘኑና ውለታዋን የዘነጉ ናቸው ብለዋል። በሶማሊያ መንግስት በኩል የሚቀርቡ መሰረተ ቢስ ውንጀላዎች፣ ጠባጫሪ መግለጫዎች ሳሉ፣ በእኛ በኩል ግን ሀገራችን በተቃራኒው ወንድም ለሆነው ሰላም እና መረጋጋት ለማስፈ ወንድሞቻችን ወደ ሶማሊያ በመላክ ከሶስት አስርተ ዓመታት በላይ በሕይወት ጭምር መስዋዕትነት ኢትዮጵያ ከሶማሊያ ጋር ያላትን ባህላዊና በደም የተሳሰረ ታሪካዊ ግንኙነት ከግምት በማስገባት ለተሰነዘሩባትና መሰረተ ቢስ ሲሉ ለገለጿቸው ክሶች ምላሽ ከመስጠት ተቆጥበን ነበር ያሉት ቃል አቀባዩ፣ የክሶቹ ቀጣይነት ለምላሹ ምክንያት እንደሆኑም አስረድተዋል። የውጭ ጉዳይ ሚኒስቴርን መግለጫ ተከትሎ ከሶማሊያ በኩል ወዲያውኑ የተሰጠ ምላሽ የለም። አወዛጋቢውን የመግባቢያ ሰነድ ስምምነት ተከትሎ ሶማሊያ በኢትዮጵያ ላይ የምታቀርባቸው ክሶች የቀጠሉ ሲሆን የአገሪቱ ፕሬዝደንት ሐሰን ሼክ ሞሐሙድ የመግባቢያ ሰነዱ ከተፈረመ ከሁለት ወራት በኋላ ኢትዮጵያ በስምምነቱ ጸንታ የባህር መዳረሻ ለማግኘት ወደ አገራችን ከገባች ሶማሊያ ራሷን ለመከላከል የምትችለውን ሁሉ ታደርጋለች ብለው ነበር። ከሶስት ሳምንት በፊት ሰኔ 9 ቀን ደግሞ ደግመው ሕገ ወጥ ሲሉ በገለጹት የመግባቢያ ሰነድ ላይ ለመነጋገር ኢትዮጵያ ከእኛ ጋር ተገናኝታ አታውቅም፣ በተቃራኒው ሌሎችን ለሽምግልና በመጠየቅ እየባዘነች ነው ሲሉ ተናግረዋል። ፕሬዝደንቱ በዚሁ ቀን ለአገሪቱ ፓርላማ ባደረጉት ንግግር ኢትዮጵያ ለፈጸመችው ዲፕሎማሲያዊ ስህተት ከኃላፊነት መሸሿን ቀጥላለች ሲሉም አክለዋል። የመግባቢያ ስምምነቱን ተከትሎ ፕሬዝደንቱ ኤርትራን ግብፅንና ቱርክን ጨምሮ ወደ ተለያዩ ሀገራት በማቅናት በጉዳዩ ላይ መግለጫ መስጠታቸው አይዘነጋም። ቱርክ የሶማሊያን የባህር ጠረፍ እንድጠብቅ ጥያቄ ማቅረባቸውና ከቱርክ ፕሬዝደንት ሬሲፕ ጣይብ ኤርዶጋን ጋር መስማማታቸውም ይታወቃል። የተለያዩ ዓለም አቀፍ ተቋማትና ሀገራትም የሶማሊያ ሉዓላዊነትና የግዛት አንድነት መከበር አለበት ማለታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ 27 ቀን ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ሶማሊያን በከሳሽነት ወቅሰው ነበር። ከሶማሊያ መንግስት ጋራ ጠብ የለንም የኢትዮጵያ ፍላጎት የባህር በር ማግኘት ብቻ ነው ያሉት ጠቅላይ ሚኒስትሩ በአንድ ሰዓት በረራ ወደ አዲስ አበባ መጥቶ መወያየት ሲቻል የሶማሊያ መንግስት በየቦታው እየዞረ እኛን መክሰስ መርጧል ብለው ነበር። የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 ዓመታት ከሶማሊላንድ እንድትከራይና ለንግድ እንዲሁም ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በምትኩ ኢትዮጵያ ለሶማሊላንድ የነጻ ሀገርነት እውቅና ልትሰጣት እንደምትችልም ይደነግጋል። ራስ ገዟን ሶማሊላንድን የአገሯ አካል አድርጋ የምትቆጥረው ሞቃዲሾ ህገወጥ ያለችውን ስምምነት በመቃወም የኢትዮጵያን አምባሳደር ከማስወጣቷ በተጨማሪ ስምምነቱ ጨርሶ ካልተሰረዘም አልሸባብን በመዋጋት ላይ የሚገኙ በሺዎች የሚቆጠሩ የኢትዮጵያ ወታደሮችን እንደምታስወጣ አምዝታለች። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ። ክቡራትና ክቡራን አድማጮቻችን የምትከታተሉት የቅዳሜ ሐምሌ 20 2016 ዓ ም ምሽት ዝግጅታችንን ነው። ለምሽቱ የመጨረሻ ወዳደረግነው ቅንበር ስንሻገር ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የዩናይት ስቴትስ የበሽታዎች መከላከያና መቆጣጠሪያ መሥሪያ ቤት መረጃ ያመለክታል። ባለፈው ዓመት ብቻ ቁጥራቸው ሃምሳ ሺህ የሚጠጋ አሜሪካውያን ራሳቸውን አጥፍተዋል። በተለይ ዕድሜያቸው ከአስር እስከ 24 ዓመት ባሉ ወጣቶች ዘንድ ይህ አሃዝ በ62 በመቶ መጨመሩን በዚያ ዕድሜ ክልል ለሚገኙ ወጣቶች ዋናው የሞት መንስኤ መሆኑም ተመልክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያን ወጣቶችም ያጠቃልላል። ይህንኑም መሰረት አድርጋም ስመኝሽ የቆየ ሁለት ባለሙያዎች ጋብዛ አወያይታለች። እንግዶቿም በዩናይት ስቴትስ የመድኃኒት ቁጥጥር አስተዳደር መስሪያ ቤት የሚሰሩት ዶክተር ሊሊ ሙልጌታና የማኅበረሰብ ጥናት ባለሙያና አፍሪካን ዳያስፖራ ኮሌጅ አክሰስ ፕሮግራም የተባለው ተቋም መስራች ወጣት ማቴዎስ መስፍን ናቸው። ወደ ውይይቱ ልውሰዳችሁ። ሰላም፣ ጤና ይስጥልኝ የአሜሪካ ድምፅ ተከታታይ አድማጭ ተመልካቾቻችን ዛሬ ከወጣቶች የአእምሮ ጤና ጋር የተገናኘ አንድ መሰናዶ አዘጋጅተናል። በዩናይትድ ስቴትስ ውስጥ በየ11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ 50 ሺህ የሚጠጉ ሰዎች አሜሪካ ውስጥ ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 በሚጠጉ ወጣቶች ዘንድ በ62 ከመቶ ችግሩ እንደጨመረም መረጃው ጨምሮ ያሳያል። ይህ ማለት በዚህ እድሜ ክልል በሚገኙ ወጣቶች ዘንድ ዋና የሞት መንስኤ ሆኗል ማለት ነው። ይህ ቁጥር ትውልደ ኢትዮጵያዊ ወይም ደግሞ ኢትዮጵያዊ አሜሪካዊ ወጣቶችንም ያካትታል። በጥናት ባይረጋገጥም ቁጥሩ ኢትዮጵያዊ አሜሪካዊ ወጣቶች በብዛት ራሳቸውን እያጠፉ መሆናቸውን ባለሙያዎች ይናገራሉ። ይህ ችግሩ ከምን የመነጨ ነው? መፍትሄውስ ምንድን ነው የሚለውን ለመነጋገር ሁለት እንግዶች እዚህ ስቱዲያችን ጋብዘናል። ዶክተር ሊሊ ሙሉጌታ ፔዲያትሪክ ፋርማኮሎጂስት ናት። እንዲሁም ደግሞ በአሜሪካ የፌዴራል የመድኃኒት ቁጥጥር አስተዳደር ውስጥ ታገለግላለች። በተጨማሪም ደግሞ የሁለት ልጆች እናት ናት። በአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም በተሰኘው ውስጥም ደግሞ በበጎ ፈቃደኝነት ታገለግላለች። ሁለተኛው እንግዳዬ ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያ ነው። ከዛም በተጨማሪ አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ በዩናይትድ ስቴትስ ውስጥ የሚገኙ ወጣቶችን፣ ተማሪዎችን በተለይ ደግሞ ከአፍሪካ የመጡ ወጣቶችን በተለይ ደግሞ ኢትዮጵያዊ ትውልዳ ኢትዮጵያዊ ኢትዮጵያዊ አሜሪካዊ ወጣቶችን የማማከር የማሰልጠን፣ የመሳሰሉ አገልግሎቶችን የሚሰጥ ተቋም ነው። የዛ ተቋም መስራችና ዋና ስራ አስኪያጅ ነው። ሁለታችሁም እንግዶችን በአሜሪካ ድምፅ ስለተገኛቸው በቅድሚያ አመሰግናለሁ። በቀጥታ ወደ ጥያቄ ልለፍ። እንግዲህ መግቢያዊ ላይ የተለያዩ ቁጥሮችን ለመጠቆምና ና ችግሩን ለማሳየት ሞክር ያለው ዶክተር ሊሊ ካንቺ ልጀምር ና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት በአስደንጋጭ ሁኔታ እየጨመረ የሄደው በምን ምክንያት ነው? እሱ ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው አስር አመታት የበለጠ ደግሞ ባለፈው አምስት አመታት አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽነል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም፣ ልጆች ቤት ውስጥ ናቸው፣ ብዙ ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትሬስ አለ በኮሚኒቲያችንም ኢንጀነራል በትምህርት ውስጥም ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት ድሮኛ እንዳደግንበት ውጭ ተጫዋቱ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ፣ ከዛ መጥተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልት እንዲኖረው ፀሐይ ውጭ ኤክስፖጀር ያስፈልጋል እሱ እሱ ኦቨርታይም በጣም ቀንሶ ቀንሶ፣ አሁን በጣም ትንሽ ጊዜ ነው ልጆች ውጭ የሚያሳልፉት። ሌላው የምግባችን የኢንቫይርመንቱ የመቀየሩ በሙሉ ሜንታል ሄልት ላይ ብዙ ኢምፓክት አለው። ብዙ ኮንትሪቢዩቲንግ ፋክተር አለው። ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው። የእኛ ልጆቹ ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው። ሶ አንድ ሜጀር ፋክተር ከንሲደር ማድረግ ያለብን ሬሲዝም፣ ትምህርት ቤት ውስጥ ዘረኝነት። ዘረኝነት ትምህርት ቤት ውስጥ፣ ልጆቹ ሜንታል ሄልት ኢሹ እንዳላቸው አደንትፋይ ሲደረጉ ትክክለኛውን ኬር ያገኛሉ ወይ? በሄልት ኬር ውስጥ የሚያለው ዘረኝነት ከንሲደር መደረግ አለበት። ብዙ ፋክተር አለው። ተያያዥ ጉዳይ አሉ። አንተ በቀጥታ ከወጣቶች ጋር ነው የምትሰራው። በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህ እና ወጣቶችን ከምታነጋገራቸው ከምታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድን ናቸው? ብዙ ምክንያቶች አሉ በተለይ እንግዲህ በእኛ በእኛ ህብረተሰብ መሰረት ብቻ ያው ሌላ ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን፣ ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ። ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያውቀውን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሀይ ነው። ልጆቹ ደግሞ አይረዱም። ብዙ ጊዜ ወላጆች እኔ ሀያ ዶላር ይዤ ነው እዚህ ሀገር የመጣሁት፣ ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ፣ እንደዛ አይነት ወሬ ነው ዩዥያሊ የምትሰሚ ከወላጆች እና ሁሉም ባይሆንም፣ የማንም ጀነራሊ የኢሚግራንት ወላጅ ኤክስፔክቴሽን በጣም ሀይ ነው። ልጆቹ ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ ሚኒንግ በትምህርት በጣም ጎበዝ ናቸው፣ ቲፒክሊ፣ ሁሌ አይደለም ግን፣ መጆሪቲ ተማሪዎች ከኢትዮጵያ ወላጆች የምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው ላይ። ሚንስ በቤታቸው መስፈር ተቀባይነት አላቸው ማለት ነው። ውጭ ደግሞ ሌላ ዓለም ነው። ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖሩ ይችላል። ሶ ይህን በእነዚህ ሁለት መስፈርት ውስጥ አክሰፕትብል ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እውነት በአማርኛም እንትን ያለው ቃልም አይደለም፣ በደንብ የተለመደ ቃል አይደለም። እና ምንድን ነው የሚያቅለሰልስህ ነው የሚባለው። አንተ ነው ወንድ ልጅ አይደለህ እንዴ? በደንብ ስራ ነው እንደዚህ አይነት ነው በቃ መልሳቸው ብዙ ጊዜ። እና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው፣ አፍኖት ይቆያሉ እስከሆነ ጊዜ በኋላ አንድ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል። ዶክተር ሊሊ ጠቀስ አድርገሸዋል ቴክኖሎጂ ብለሽ እና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆች ለአዳጊዎች አይምሮ ጤና ትልቅ ጉዳት እያደረሰ መሆኑን ነው የሚያመለክቱት። እና የልጆች የወጣቶች የማህበራዊ ሚዲያ አጠቃቀም ከአይምሮ ጤና ጋር እንዴት ነው የሚገናኘው? እንዴት ነው ተጽዕኖ የሚያሳድርባቸው? እኔ የሚመስለኝ ሶሻል ሚዲያ ማህበራዊ ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው። ከሰው ጋር ከመነጋገር አብሮም ሆነው በሶሻል ሚዲያ ነው የሚነጋገር። አብሮ ቁጭ ብለው ከመነጋገር በሶሻል ሚዲያ ሶሻል ሚዲያ ብዙ ኮሚኒኬሽን ስኪላቸውን እየቀነሰባቸው ነው። ትንሽ ችግር አለመግባባት ሲኖር ኢዚሊ የሪዞልቭ የማድረግ ችሎታቸው የደከመ ነው። ስትሬስ ሜኔጅመንት፣ ቡሊንግ ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያደረግ ኮመንት ምናምን ሶሻል ሚዲያ ላይ ሊደረግ ይችላል። ያንን ሪዞልቭ የማድረግ ችሎታቸው የደከመ ነው። ምክንያቱም ከሰው ጋር ግንኙነት ያላቸው ተ በጣም ሪዲዩስድ ስለሆነ ይነግራቸዋል። ከማህበረሰብ ከምነ ማህበሩ ስለሚነጥራቸው እንትናቸው ችሎታቸው እየቀነሰ። ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ። ሌላው ደግሞ ችግርን ሀንድል የማድረግ ሲትዌሽን ይሄ ጀኔሬሽን ችሎታቸውን እንደ በፊት አይደለም። ችግር እንዳይኖራቸው ነው የምናሳደጋቸው። ትተናቸው ስህተት ሲያደረጉ እንትን አብሯቸው እንደ መርዳት እኛ ስህተት እንዳያደረጉ እኛ ፕሬሸር እንዳያኖራቸው ፕሪቨንት እናደረጋቸው እና አንድ ፕሬሽር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሽር ሲኖር ክራምብል ያደርጋሉ። በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያረግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው። እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ምንም አይስ መደረግ አላባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግር ነው ጭንቀት ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ እያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ፣ አንተ ደግሞ ከወላጆች ጋርም በቅርበት ትሰራለህ፣ ወላጆችንም ታነጋግራለህ እና ወላጆችስ ልጆቻቸውን ምን ያክል ያውቋቸዋል? ምን ያክልስ ይረዷቸዋል? ያሉበትን ሁኔታ አያውቋቸውም። ብዙ ጊዜ ለምን መሰለሽ፣ አሁን እኛ የእኛ ስራ ዩኒቨርሲቲ ለማስገባት ነው። እንግዲህ ልጆቹን የምንረዳው ዩኒቨርሲቲ ለመግባት ሲሉ ማንነታቸውን መግለጽ አለባቸው ለእነዚህ ዩኒቨርሲቲዎች። ስለዚህ አንዳንዴ ልጆቹ ቁጭ ብለው አስበው በቃ መቼም ለማንም ተናግሮ የሚያውቁትን ነገር ጽፎው ለእኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን አብስ ለወላጆቻቸው ይህን ነገር ኮሚዩኒኬት እናደረጋለን። ግን ብዙ ጊዜ ቅድም ያልኩት ነገር ነው። በሁለቱም መስፈርት አክሴፕተብል መሆን ይፈልጋሉ ልጆቹ። በቤትም አንጻር አክሴፕተብል መሆን ይፈልጋሉ። ውጭም ቤተሰቦቻቸው የማይቀበሉትን ነገር ለቤተሰቦቻቸው አያቀርቡም ማለት ነው። ስለዚህ አፍኖት ቁጭ ይላሉ። እሱ ትልቅ ችግር ነው። ቢካዝ ከጊዜ ወደ ጊዜ እየባሰ እየባሰ እየባሰ ዲስተንሱ እየሰፋ እየሰፋ ይመጣል። ብዙ ጊዜ ደግሞ ልጆች ጎበዝ ናቸው። አንዳንድ በጣም ጎበዝ ልጆች አሉ። ሲዋሹ ማለት በጣም ደህና እንደሆኑ ራሳቸውን ማቅረብ ይችላሉ። ለእናትና ለአባት ልጁ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላሉ። የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለመስማማት፣ ለምሳሌ ይሄን ነገር ብዙ ጊዜ አየሁት ነው። እናትና አባት ይሄ አለመስማማት ማንም ትዳር ውስጥ ያለ ይመስለኛል። ግን አትሊስት ሪስፖንስብል በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫህ አይመስልሽም? ልጅ የሚሰማ ግን ይሰማሉ እኛ ብዙ ጊዜ አንብበናል። ብዙ ጊዜ ልጆቹ አነጋግሮናል። እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጅን አይምሮ ጤና ልከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛል። እና ዶክተር ሪሊ ወደ አንቺ ልምጣ፣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ላይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድን ናቸው? አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ፣ ከኖርመል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ። ምናልባት ስለ ዲፕሬሽን ወይም ስለ ትን ችግር ላይኖር ይችላል፣ ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ እኮ ደስ አይለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ። ያላባቸውን ጭንቀት፣ ስለ ጓደኛ፣ ስለምን ሲያወሩ እኛ ማስተዋል ማስተዋል አለብን። እንደ ኢትዮጵያ፣ እሱ ያለ ነገር ነው። ራሳቸው ሊላ ድርገው ጨርሱት ብለን ወደ ጎን ማድረግ አንችልም። ስለዚህ ቁጣ ደግሞ የበለጠ እሱን በተቻለ ማዳመጥ መመልከት፣ ግን ደግሞ ሌላውም እዛም ሳይደርስ በፊት እንዳልኩት የምግባችን፣ የኤንቫይሮንመንታችን፣ የኤሌክትሮኒክሱን በሙሉ አገናኝተን መሆን አለበት። እዛ ደረጃ ሲደርስ ኦሬዲ ብዙ ዳሜጅ ደርሷል ማለት ነው። ከስትሬስ ሆነ ከዳየት ሆነ ከኤንቫይሮንመንት ሆነ ከዛ በፊት ለመያዝ ዋና ጥረት፣ በተለይ ትናንሽ ልጆች ያላቸው ሰዎች አይ ቲንክ ትልቁ ቼንጅ ያየሁት ምክንያቱም ይሄ በአበሻ ኮሚኒቲ አገን ስፔሲፊክ የሆነ አይደለም። ጥቁሮችም ነጮችም፣ እዚህም ኢትዮጵያም፣ ዩሮፕም የምናየው ትሬንድ ነው። ስለዚህ ትልቁ ቼንጅ ዳየታችንና ኤንቫይሮንመንታችን ነው። እነሱንም ሱንም አከታቶ ነው። ብሮደር ቪው ያስፈልጋል። ባይኔ ማየት ሰፋ አድርጎ ማየት። ማቴዎስ፣ ምናልባት አንተ እዚ ላይ የምትጨምረው ነገር መታየት ያለባቸው መንስኤዎች ምንድን? አይ ቲንክ ልሊ ሁሉንም ዋና ዋናውን ነገር ገልጸዋለች። የባህሪ ለውጥ ነው በቃ ወይም ግዴለሽነት ካዩ ለምሳሌ፣ ድሮ አሁን ወይ ብር ሴቭ ማድረግ የሚፈልግ ልጅ ከሆነ ለብሩ ለእቃው ምናምን ምንም ግዴታ ኦል ኦፍ አ ሰደን በቃ እቃውን መስጠት ከጀመረ ወይም በቃ ይሄ ሁሉ ዲዝ ሳይንስ ማለት በቃ ምንም ነገር ሰንስ አይሰጠኝም ወይ ይሄ ነገር ሚኒንግ ለስ ነው ብሎ የሚደመድሙበት ጊዜ ነው። ግን ከቤት ነው ሁሉም ነገር አይ ቲንክ የሚነሳው ቤት ውስጥ የወላጅ ልጅ የሚያድግበት ኢንቫይሮንመንት በጣም ወሳኝ ነው። ልጆቹ እና ወላጆቻቸው ኮሚኒኬሽን መኖር አለበት። እንዳልሹ ቁጣ ሲቀድም የታባህ ምናባህ ብቻ ከሆነ ኢትዮጵያ ሊሰራ ይችላል። እኔም ተገርፌያለሁ። ኢትዮጵያ አሏሽም በደንብ ነው የተገረፍኩት እንደውም እና ኦፍኮርስ እዛ ኢንቫይሮንመንቱ ትንሽ የውለወጥ ይላል እና ኢትስ አክሰፕታብል ደግሞ ያ የመደበቅ ባህሪ እንዳይኖር ኮሚኒኬሽን ከወላጅ ጋር በጣም በጣም ወሳኝ ነው። ወላጆቹ ደግሞ ቢችሉ አይኖ እዚያ ሀገር መጥተው ስራም ጊዜም ላይኖር ይችላል፣ ግን ብዙ ጊዜ ቢቻል ቢቻል ወላጆቹም በትምህርት ቤታቸው ላይፍ ኢንቮልቭድ መሆን አለባቸው። ቢከዝ ያዩታል አለምን በልጆቻቸውም አይን ማየት የሚችሉት ልጆቻቸው ከሚያሳልፉበት ጊዜ ከሚያሳልፉበት ሰዎች አንጻር እነሱም ራሳቸው ሲያሳትፉ ነው ማለት ነው። በመጨረሻ ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ጊዜ መውሰድ ያለባቸው እርምጃ ምንድን ነው? መጀመሪያ ያው እርስ ማነጋገር ነው እና ለውጡ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሬሽን ናቸው፣ የልጅ ዶክተሮች ዶክተር ጋር ወስደው መነጋገር ነው። ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል። አንዳንዴ መድኃኒት ሊያስፈልግ ይችላል። በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል። ግን መድኃኒት ብቻውን አይሰራም። መድኃኒት ከቴራፒ ጋር ከዛ፣ ኢንቫይሮመንቱንም ደግሞ ያለውን መቀየር አለበት። ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ፣ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ ስቲግማ የማግለል የማግለል፣ አዎ፣ ያብሳል፣ አይሰራም፣ አያስፈልግም። እና የሚሰራላቸው ልጆች ይኖራሉ፣ የማይሰራላቸውም ልጆች ይኖራሉ። ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት፣ የትኛው እንደሆነ ሊታወቅ አይችልም። መድኃኒትም ሲጀመር የምናውቀው ከሳይንሱ የመጀመሪያ ሶስት አራት ሳምንት መድኃኒቱ ሊያብሰውም ይችላል በዛን ጊዜ ብዙ አቴንሽን ያስፈልጋቸዋል ልጆች ቤተሰብ አካባቢያቸው መሆን አለበት። ኦብዘርቭ የሚያደርጋቸው የታወቀ ኤፌክት ስለሆነ ከመሻሻሉ በፊት መጀመሪያ ሊብስ ይችላል። ግን ሎንግ ተርም ራስን ማጥፋት አካባቢ የደረሰ ልጅ ብዙ ጊዜ ብዙ አይነት ማኔጅመንት ኢንክሉዲንግ ሜዲኬሽን ሊያስፈልጋቸው ይችላል። አንዳንዴ አይ ቲንክ የቋንቋ ልዩነት ካለ አሁን መድኃኒት ሲባል ብዙ አበሻ ኮሚኒቲ ውስጥ ለይሄ ጭንቀት መድኃኒት ሲባል ብዙ ሰው የሚያባብሰው ነው የሚመስለው፣ የሚረዳቸው አይመስልም። እና እንግዲህ ትንሽ እንግዲህ ለየት ባለ መንገድ መንፈሳዊም እንትን አለ ብዙ ጊዜ መንፈሳዊ እይታ አለ እንደዚህ አይነት ችግር ላይ እኛ ማህበረሰብ ውስጥ እና እኔም አምናለሁ ማለት መንፈሳዊ ኤለመንት እንዳለው አምናለሁ። ግን ልጆቻቸው ደግሞ እስካላመኑበት እስካልተዋጠላቸው ድረስ ይሄን ነገር ይሄ ነው ችግሩ ይሄ ነው መፍትሄ ብለው። በግድ ጸበል መውሰድ ምናምን ብቻ። አለ ጸበልም ዶክተርም እንግዲህ እግዚአብሔር ነው እንግዲህ ዶክተሮቹንም ኮትኩቶ ዶክተር ያደረገልን አይደለ? ቴራፒስቶቹንም ኮትኩቶ ቴራፒስት ያደረገልን እሱም ነው። ጎን ለጎን ሁለቱንም አያይዘው መሄድ ነው። ሁለተኛ ደግሞ ቢፎር አይ አንሰር ዩር ኩዌስቺን፣ መንፈሳዊ እይታን መሰረት ያደረጉ ቴራፒስቶች አሉ አዘን በመድኃኒትም የሚያምኑ ግን በየሃይማኖቱ በቃ ሃይማኖቱን መሰረት አድርገው ፕሮፌሽናሊ ላይሰንስድ የሆኑ ቴራፒስቶች አሉ። እነሱ በጣም ኤፌክቲቭ የሆኑ ይመስለኛል። እሱን እንትን፣ ሌላው ቅድም ያልኩት ነው። አይ ቲንክ ለወላጆች ቢ ፕሬዘንት ነው። ከልጆቻችሁ ጋር ጊዜ አሳልፉ። ልጆቻችሁ እውነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያል የሚያየውን ነገር ደግሞ ይውጣል። ያ ደግሞ ፍሬ ይፈራል ቆየ ቆየ ሲመጣ ማለት ነው። እና ከልጆች ጋር ያላችሁን ግንኙነት በኮሚኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል። ሁለታችሁ ቪዲዮ ተገኝታችሁ ይህን ቃለ መጠይቅ ስላደረጋችሁ በጣም ነው የማመሰግነው። ክቡራትና ክቡራን አድማጮቻችን፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በእንግድ ወልድ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው፣ የሙዚቃ ቃና ጤና ይስጥልኝ። እንደምን ሰነበታችሁ? ይህ ሳምንታዊው የሙዚቃ ቀና ነው። በዝግጅቱ ዘና እንደምትሉ ተስፋ በማድረግ እስከ ምሽቱ አራት ሰዓት የማስተናገዳችሁ እንግዶልኝ ነኝ። አብራችሁን ቆዩ። strawberry letter ሀያ ሶስት በብረደርስ ጆንሰን በተባለውና ና በሁለቱ ወንድማማቾች ጆርጅ እና ሉዊስ ጆንሰን የተቋቋመ ባንድ ሲሆን በሰባዎቹ ዝናን ካተረፉት ስራዎቻቸው ስትራበሪ ሌተር 23 አንዱ ነው። ለበርካታ ፊልሞችና ማስታወቂያዎች ማጀቢያነት ውሏል። ያቀናበረላቸው ዝነኛው ኩንሲ ጆንስ ነው። የእንጆሪ ቀለም ባለው ፖስታ ላይ ስለተጻፈ የፍቅር ደብዳቤ እንደሚያወሳና ልጁና ልጅቱ 22 ደብዳቤዎችን ተጻጽፈው 23ኛው የዘፈን ግጥም ሆኖ እንደወጣ የግጥሙ ደራሲና ግሩም ጊታር ተጫዋች የሆነው ጃኒ ኦቲስ ወይም በመድረክ ስሙ ሸጊ ኦቲስ በአንድ ወቅት ተናግረዋል። ስትራበሪ ሌረር 23 Strawberry letter has yeah, so hosted Steve, the brothers, Johnson, Kana y Katlal. ግሩቭ ኤርዝ ዊንድ ኤንድ ፋየር የተሰኘ ባንድ ነው። ለሙዚቃው ተሸንፎ ወደ ዳንስ ወለሉ መምጣት በርካታ መልካም ጥቅሞች እንዳሉት የሚሰብክ ዜማ ነው። Let's Groove, Earth, Wind and Fire ትንሽ ወዝወዝ ወዝ እንዳላችሁ ተስፋ አለኝ። በመከታተል ላይ የምትገኙት ሳምንታዊ የሙዚቃ ቀናን ነው። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ ጋብዛሉ። ፍሪ ማይንድ ቴምስ የ29 ዓመቷ ናይጄሪያዊ ቴማ ሌዲ ኦፕኒዬ በሙዚቃው ዓለም በምትታወቅበት ቴምስ አቀንቃኝ፣ የሙዚቃ ግጥም ደራሲና አቀናባሪ ስትሆን የሀገሯ ልጅ ዊስኪድ ከአራት ዓመታት በፊት በለቀቀው ኤሰንስ በተሰኘው ሙዚቃ ላይ በመሳተፏ ዓለም ላይ አውቃት ችሏል። የዊዝኪድ ኤሰንስ በጀስትን ቢበር ተሳታፊነት ሲለቀቅ ለግራሚ ሽልማት ለመ ታጨት ወቅታለች። አቀንቃኛዋ የአእምሮም ሆነ የስሜት ነፃነት ለማግኘት እንዲሁም በውስጧ ካለው ቀውስ ወጥታ ሰላምን ለማግኘት ስለምታደርገው ትግል ያወሳል። you cannot find finding a way where you cannot see Man with this system you cannot pray falling. I might be falling. I might be falling, Free mind, Bernay Jerry, Tim Sinaber. Kanabe Mekatel, ሰበቡ አስቴር አወቀ ከ34 ዓመታት በፊት ናይት ሚውዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነው። I used to think about immature things. You know, like, do you love me? Do you want me? Are you going to call me like you said you would? አይ ካል ዩርናም ስዊች የተሰኘው አሜሪካዊ የሪትም ን ብሉስ እንዲሁም ፈንክ ባንድ ነው። በሌለችበት ስሟን መጥራት ብቸኝነቱን እንደሚያቀልና ጥሩ ስሜት እንደሚፈጥር ዜማው ይተርካል። የምሰናበታችሁ በዚሁ ዜማ ነው። ትንሽ ዘና እንዳላችሁ ተስፋ አድርጋለሁ። ለሳምንት ቀጠሮን እንያዝ እንግዲ። ወልኔኝ ሰላም። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ያን ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ በዚሁ ተሰናበትኩ። ነገ እሁድ ከ3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመልሳለን። ሰላም ደህናደሩ